voice of America። በኢትዮጵያ ላይ የታወጀው የአስቸኳይ ጊዜ ሁኔታ አስፈላጊ ያልነበረና ገዢው ፓርቲ በብዙ ዓመታት ውስጥ የፈጠራቸው በውስጡም የተፈጠሩትን ችግሮች ለማስታገስ እንደ ዘዴ የተጠቀመበት ነው እያሉ ናቸው ተቃዋሚዎች። ሰሎሞን አባተ የሶስት ተቃዋሚ ፓርቲ መሪዎችን አናግሯል። የሰማያዊ ፓርቲው ሊቀመንበር አቶ ይልቃል ጌትነት፣ መኢአድ ምክትል ፕሬዝዳንት አቶ ሙልጌት አበበ እና የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገረስላሴ ናቸው እንግዶቻችን። መስመር ለሰሎሞን አመሰግናለሁ። አዲሱ ይህ የአስቸኳይ ጊዜ አዋጅና የአፈጻጸም መመሪያው መሠረታዊ የሆኑና በሕገ መንግሥቱ የተደነገጉ ዴሞክራሲያዊ መብቶችን እስከ ስድስት ወር ለሚደርስ ጊዜ ያቋረጠ ነው። ቀደም ሲልም በተደጋጋሚ እንደተገለጸው በዚህ የአስቸኳይ ጊዜ ሁኔታ ውስጥ የገደብ እርምጃዎቹ የመጀመሪያ ተጋላጭ ከሕዝቡ ጀርባ ተቃዋሚ የፖለቲካ እንቅስቃሴዎች ናቸው፣ ሰላማዊ የሆኑትም ያልሆኑትም። እናም እነዚያ ፓርቲዎች ለመሆኑ ይህንን አዋጅና መመሪያውን እንዴት ነው የሚገመግሟቸው? ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ሊጀምር። የአስቸኳይ ጊዜ አዋጁ በአጠቃላይ እንዳየሁት የኢትዮጵያን ሁኔታ ከድጡ ወደ ማጡ የሚባለውን የሚያደርግ ነገር ነው። ከዚህ ወደ ጊዜ ኢትዮጵያ እንግዲህ እስከ ዘጠና ዘጠኝ ነጥብ ስድስት ወደ መቶ ፐርሰንት ከመቶ ፐርሰንት ደግሞ በእያንዳንዱ ቀን በፊት ጋዜጠኛ ታሰረ፣ ተሰደደ፣ ፖለቲካው ምህዳር ጠበበ እያልን ነበር። አሁን ላለፈው አንድ ዓመት ያህል በየቀኑ ሰው ሲሞትና በቁጥር ስንጣላ ቆየን። አሁን መጨረሻ ላይ ደግሞ ኢትዮጵያ ወደ አስቸኳይ ጊዜ አዋጅ ተቀይሮ በአጠቃላይ ሕገ መንግስት የሚባለው የሰብአዊና ዴሞክራሲያዊ መብቶችን ሁሉ ጭልጥ አድርጎ ወደ ወታደራዊ አገዛዝ ገብታለች። ለኢትዮጵያ ለሀገራችንም ሆነ ለራሱ ለገዥ ፓርቲ የማይበጅ እና መጨረሻው ሆኖ ወደማናውቀው ውጥንቅጥ የሚወስድን ነገር ሆኖ ነው ያገኘሁት። አጠቃላይ ወታደራዊ አገዛዝ የሚሉት የኮማንድ ፖስቱ ዋና ጽሕፈት ቤት ወይም ሴክሬታሪያቱ መከላከያ ሚኒስቴር ስለሆነ ነው ወይስ ሌላ? ይህንን የሚገልጹበት ሀሳብ አለሁት? አዎ እሱ የማስፈጸሙ ነገር ነው። ነገር ግን ህዝቡ ዝርዝሩ አጠቃላይ ህገ መንግስቱን የሚጥስ ነው እንደተባለው፣ በህግ የመተርጎም ስልጣን ፍርድ ቤት የነበረውን፣ ሰዎች ያለ ፍርድ ቤት ትእዛዝ መያዝ እንደሌለባቸው የሚያዘዘውን ነገር የሰዎች ሰብአዊ እና ዲሞክራሲያዊ መብቶች የሚጠብቁትን ነገሮች ሁሉ ሰዎች ሀሳባቸውን የመግለጽ መብታቸውን፣ የፈለጉትን ሚዲያ የመከታተል መብታቸውን፣ ያለ ሳንሱር ሀሳባቸውን የማሰራጨት መብታቸውን ሁሉ በሙሉ ገድቦ ማንንም ሰው ለማሰር በማንም ሰው ላይ እርምጃ ለመውሰድ የሰውንም የመንቀሳቀስ መብቱን ለመግፈፍ ሁሉንም ነገር የሰጠና ለወታደሩና ለመከላከያው የሰጠ በኮማንድ ፖስት የሚመራ ሆኖ ነው የተገኘው እና በአጠቃላይ የህግ ፕሮሰስ የነበረውን ነገር ሁሉ በአጠቃላይ በዚህ የአዋጅ መሰረት ተንደዋል ማለት ነው። እና መሰረታዊ የሆኑ በህገ መንግስትም የተደነገጉ ኢትዮጵያም በዓለም አቀፍ የሰብአዊ መብት ድንጋጌ የተቀበላቻቸውን መብቶች ሁሉ የጣሰ ነገር ግን ያንን ለማድረግ የሚያስችል አስቸኳይ ነገር የለም። አሁን እንደምናየው የሚታሰሩ ሰዎች ሁሉ ከየቤታቸው እየተለቀሙ ነው። በሀገር ውስጥ ሰው ይንቀሳቀሳል፣ ነገር ግን መንግስትን ተቃውመው ቅሬታቸውን የሚያቀርቡ በመንግስት ላይ ያላቸውን ቅሬታ ለመፍጠር ደግሞ ከመንግስት ጋር ግንኙነት አላቸው የሚሏቸው ተቋማት ላይ የተወሰዱ እርምጃዎች እንዳሉ በግልጽ እናውቃለን። ይህን ለማድረግ ከፖሊስም ከአካባቢ ወታደርም አልፎ የአስቸኳይ ጊዜ አዋጅ አሳውጆ ይህንን የሚያስደርግ ነባራዊ ሁኔታ አይታየኝም። ስለዚህ በአጠቃላይ ኢትዮጵያ የቁልቁለት መንገድ መጀመሯን ነው የሚያሳየኝ ባለፉት ሁለት ዓመታት በተለይ ደግሞ ባለፉ ጥቂት ወራት ውስጥ የተቃውሞ እንቅስቃሴ እየሰፋ መገለጫውም ከሰላማዊ ወደ አመፅና ሁከትነት እየተለወጠ የሰው ህይወት በብዛት ሲጠፋ ታይቷል። ንብረቶችና የማምረቻ ተቋማትን በእሳት ሲያያዙና ሲወድሙም ተስተውለዋል። መንግስትም እነዚህን ሁኔታዎች ለማረጋጋትና ስርዓት ለመመለስ በሚል እንደሆነ እርምጃዎችን የወሰደው ተናግሯል። እና ያለውን ሁኔታ ግምት ውስጥ በማስገባት የመንግስቱ አቋም አግባብ ነው ብለው ያስቡ ይሆን ብያቸው ነበር አቶ ይልቃል ጌትነትን ሁኔታዎችን የፈጠረው ለተራዘመ ጊዜ የተካሄደው አፈና ነው ብለውኛል። አቶ ይልቃል ለመሆኑ ምን አዲስ ነገር ተፈጠረና ብለውኛል። ስለ አስቸኳይ ጊዜ ሁኔታው ሲናገሩ የተለየ ነገር ሆኖ አላገኘሁትም። እውነቱን ለመናገር አዋጁ ከመታወጁም በፊት ሰዎች ይታሰራሉ፣ ሰዎች ይሞታሉ። አሁን ያልተረጋገጡ ዳታዎች ይሁን እንጂ አጠቃላይ በኦሮሚያም፣ በአማራ ክልልም በተለያየ ጊዜ የሚሞቱ ሰዎች ቁጥር በተለያየ ቦታ ወደ ሺ አምስት መቶ ደርሷል ነው የሚባለው። ስለዚህ በጅምላ ሰዎች ይታሰራሉ፣ እንቅስቃሴያቸው ይገታል። ማንኛውም የአካባቢ ወታደር የፈለገውን ሰው እየገደለ ምንም አይነት ተጠያቂነት እስካሁን ድረስ አላየንም። ይህ አዋጅ በመታወጁ አሁንም ህዝብ ምንም አይነት ተስፋ እንዳያይና በመንግስት ላይ ነገሮችን ያስተካክላል ብሎ እንዳያምንና የራሱን አቋም እንዲወስድ ያደርግ እንደሆነ እንጂ መፍትሄ አይመጣም። ስለዚህ እያደረጉ ያሉት ነገር ራሳቸውን በጉልበታቸው ለመቀጠል እንደወሰኑ ያሳያል። በህዝቡም በኩል ደግሞ መሰረታዊ መፍትሄ እስካልተፈታ ድረስ መቀጠሉ አይቀሩም። የኢትዮጵያ ጉዳይ አሳሳቢና ደጋግመንም ደጋግመንም እንደምንለው ለቀጠናውም ጭምር አጠቃላይ ለአፍሪካም የሰላምና የመረጋጋት ጉዳይ አሳሳቢና አስጨናቂ እንደሚሆን ይታየኛል። የመላ ኢትዮጵያ አንድነት ድርጅት መኢአድ አዋጁን እያጠና ነው ነው ይላል። ምክትል ፕሬዚደንቱን አቶ ሙሉጌታ በበን አነጋግሬ ነበር። በዚህ በአዋጁ ላይ ዝርዝር ነገሩን አይተን አቋም ለመያዝ ነው የፈለግ ነው። ሶሎሞን አቋም ይዘን የድርጅት አቋም የሆነ ነገ ብሰጥህ ደስ ይለኛል። ግን ያው እየተወያያችሁበት ነው። እየተነጋገርን ነው። ዝርዝሩን እያየነው ነው። የድርጅት አቋም አድርገን ለማውጣት ነው የፈለግ ነው። በሌሎቹ ላይ ግን በአባሎቻችን ዙሪያ ላይ እስኪ ምንድን ነው በተለይ ከዚህ ከሁኔታው ጋር ተያይዞ የተፈጸመ አዲስ ነገር ካለ ሰገን አካባቢ፣ ሰገን ህዝቦች አቶ ጌልጌሎ ኮይታ የተባለው የሚያድ ከፍተኛ አመራር ነው። የሰገን ህዝቦች ማስተባባሪ ነው። ሶስተኛ ጊዜ ዛሬ ወስደው ከፍተኛ ማስጠንቀቂያ ሰጥተው ለቀውታል። እስካሁን መረጃ አላገኘንብህም። መግለጫ ትሰጣለህ፣ አዋጁን ተላልፈህ እየሰራህ ነው የአስቸኳይ ጊዜ አዋጁን መግለጫ እየሰጠ እንዲህ እያደረክ ነው የሚል ከፍተኛ ማስጠንቀቂያ ሰጥተው እንደለቀቁት ሪፖርት አድርጎልናል ዛሬ ደቡብ ውስጥ ማለት ነው ደቡብ ውስጥ አዘገን ህዝቦች ሙሉ ቀን እስካሁን እንደታሰረ ነው። አማራ ማለት ነው ዳንግላ ነው የሚሉኝ አማራ ክልል ዳንግላ እስካሁን እንደታሰረ ነው ያለው ሰማም አቶ ክብር አለማየሁ። ትናንት ጥቅምት ሶስት ነበር ቀጠሮ። ወደ ማረሚያ ቤት ልቀውታል። ምንም የተባለ ነገር የለም። ጠፍቶን የቆየው ባይዘው ይሄ አሁን ከአሁን ጋር የተያያዘ ወይም ከአዋጁ ጋር የተያያዘለም መታሰሩን ሳናውቅ ጠፍቶ ቤትን ለቤተሰብም ለእኛም ጠፍቶ ነው የቆየውና አሁን ነው መታሰሩን ያወቅ ነው። እኛ ግን ደህንነታቸውን አይታችኋል? አዎ፣ ባለቤቱ አግኝተዋለች። ፍርድ ቤትም ሰዎች ሊቀን ጥቅምት ሶስት አይተውታል። የላክናቸው ልጆች እና ማረሚያ ቤት ተልኳል። አሁን ክሊንቶ እንደተላከ ዞን ሁለት እንደሚገኝ ነው ባለቤቱ ዛሬ ደውለልኝ ነበር። አረና ትግራይ የአስቸኳይ ጊዜ አዋጁ ለኢትዮጵያ ችግር መፍትሄ አይሰጥም ይላል። እንዲያውም መንግሥት በውጪ ከተፈጠሩበት ችግሮችና በውስጡም ካሉበት ሽኩቻዎች ፓርቲው ትንፋሽ ለመግዛት የወሰደው እርምጃ ነው የሚል እምነት እንዳላቸው የፓርቲው የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ማምሻውን ገልጸውልኛል። የአስቸኳይ ጊዜ አዋጁ በኢትዮጵያ ተከስቶ ያለው ፖለቲካዊ ሁኔታ መንግስት ያረጋግልኛል ብሎ የወሰደው እርምጃ ነው። ያው ይሄ ግን እንደ መፍትሄ መሆን ያለበት ፓርቲዎች እና ሌሎች የሚመለከታቸው አካላት አሰባስቦ ለውይይት አቅርቦ አደራድሮ መፍትሄ ማበጀት ከኢትዮጵያውያን ከሁሉም ጥያቄ ከሚጠይቁ ኢትዮጵያውያን በሙሉ አሰባስቦ ለመፍትሄ መቅረብ ያስፈልግ ነበር። ያው መንግስት እንደ መፍትሄ የወሰደው የሀይል እርምጃ የአስቸኳይ ጊዜ አዋጅ ማወጅ ነው። ይሄ ደግሞ ጊዜያዊ እንጂ ዘላቂ መፍትሄ ሊሆን አይችልም፣ ሊያመጣም አይችልም። ስለዚህ መሆን ያለበት ማንኛውም ኢትዮጵያዊ በኢትዮጵያ ፖለቲክ ውስጥ ያገባኛል የሚል ወይም ተሳትፎ ያለው በውጭም በሀገር ውስጥም ያለው ኢትዮጵያውያን ለድርድር አቅርቦ ምህዳሩም ፖለቲካው ምህዳሩም ክፍት አድርጎ አገራዊ እርቅ እንዲደረግ ነው መሆን ያለበት እና ይሄ የአስቸኳይ ጊዜ አዋጁ ለኢህአደግ እንደ ጊዜ መግዣ ወይም ማስተንፈሻ ሊሆነው ይችላል እንጂ ዘላቅ መፍትሄ ሊያመጣ አይችልም። አቶ አንዶም፣ ለመሆኑ እናንተ እንደ ተቃዋሚ ፓርቲ ትግራይም ውስጥ ይሁን ሌሎች አካባቢዎች ቢሮ ካሏችሁ፣ ይሄ የአስቸኳይ ጊዜ አዋጅ ከወጣ ወዲህ እንዴት ነው የምትንቀሳቀሱት? ክፍት ናቸው? የእናንተ ሰዎች ጓዶቻችሁ በሰላም መንቀሳቀስ ይችላሉ? የቀድሞ የወትሮ ስራችሁን በአግባቡ ማከናወን ትችላላችሁ? ያው እስካሁን እንደ አረናም ደንቡም አሰራርም ግልጽ እስከሚሆን ድረስ ራሳችንም ከእንቅስቃሴ ገተናል። ያው እዚህ ትግራይ ውስጥ ያለው ኃላፊነት የሚወስደ አካል ግልጽ አይደለም። ማሳወቅ ያለብን ለማን ነው? ኃላፊነት የሚወስደው አካል እስካሁን ግልጽ አይደለም። እና እሱን በደምብ ይፋ በሆነ መንገድ ሲንቀሳቀስ ወይም የሚመለከተውን አካል ግልጽ እስኪሆን ድረስ ያው እስካሁን አልተንቀሳቀስንም። ካሁን በኋላ ግን ያው ከሚመለከተው አካል ተነጋግረንም ይሁን ወይም አሳውቀንም ይሁን አስፈላጊ ፖለቲካዊ እንቅስቃሴ ለማድረግ እንሞክራለን። የአስቸኳይ ጊዜ አዋጁ እርምጃ አፈጻጸም መመሪያ ዝርዝር የሆኑ ክልከላዎችን ከሀያ በላይ ክልከላዎችንና እና ተጨማሪ አስገዳጅ ሁኔታዎችንም የያዘ መመሪያ ነው እና ይህ አዋጅና መመሪያው ለአሁን ላለው የኢትዮጵያ የፖለቲካ ሁኔታ በአዎንታዊም መልኩ ይሁን በአሉታዊ ገጽታው ውጤት የሚያመጣው ነገር ይኖራል የሚል ሀሳብ አሉት። መጀመሪያ ላይ ከሰጡኝ አጠቃላይ ግምገማ የተለየ መዘዝ ይኖረዋል ወይም በጎ ነገር ይኖረዋል? መንግስት በሁለት መንገድ ሊጠቀምበት ይችላል። እንደ ፓርቲም ልዩ ፓርቲ፣ አንዱ በኢትዮጵያ እየታየ ያለው የተቃውሞ እንቅስቃሴዎችን ለመግታት ይጠቅመኛል ብሎ ይሆናል። ሁለተኛው ደግሞ እንደ ድርጅትም የውስጥ ሽኩቻ፣ የስልጣን ሽኩቻ ያለውን ለመምታትም ሊጠቀምበት ይችላል። እንደ ልዩ ፓርቲ በራሱ መሀል ማለት ሆነው አዎ በራሱ በፓርቲዎች እና ማለት በፓርቲዎች ውስጥ የመከፋፈል አዝማሚ ያለና ወስቶን ለማስተካከል ይጠቅመዋል ወይም ለመምታት ይጠቅመዋል ብሎ ይገመታል። ሌላ ደግሞ እነዚህ አንቀጦች ክልክላዎች የነበረውን አፈና እየተደገም ማለት ነው። ስለዚህ ይሄ ነገር ሊያባብስ እንጂ ነገሮችን ሊያባብሱ ህብረተሰቡን ያበረበትን ጭንቅ ውጥረትን ሊያባብስ ይችላል እና እነዚህ ነገሮች ዘላቂ መፍትሔ ያመጣሉ ተብሎ አይታሰብም። አሁን በሀገር ውስጥ እየተንቀሳቀሱ ያሉት የፖለቲካ ፓርቲዎች አንዳንዶቹ ክፍት መሆናቸውን ሲናገሩ፣ ብዙዎቹ ግን ስራቸውን ለማቀዝቀዝ መገደዳቸውን፣ በአባሎቻቸው ላይ እየተካሄደ ነው ያሉት ማሳደድ መባባሱን፣ የእስራት እርምጃዎች እየተወሰዱ መሆናቸውን፣ የበረታ ስጋትም ላይ መሆናቸውን እየገለጹ ነው። የሌሎች ፓርቲዎችም ግምገማዎችና ሐሳቦች እየተከታተልን እናሰማቸዋለን። በመንግሥቱ ውስጥ የመዋቅር ለውጥ ለማምጣት የምርጫ ህጉን እስከ ማሻሻል እርምጃዎችን እንደሚወስዱ ከተቃዋሚ ፓርቲዎችና ከህዝቡም ጋር ቀጥተኛ ውይይቶችን እንደሚያደርጉ ጠቅላይ ሚኒስትሩና ሌሎችም የመንግሥቱ ባለሥልጣናት እየተናገሩ ናቸው ባለሥልጣናትና የመንግሥቱን ቃል አቀባዮች ለማግኘት ሰሞኑን በተከታታይ የምናደርጋቸው ጥረቶች ምላሽ አጥተዋል በጥረታችን እንቀጥላለን ማብራሪያዎቻቸውን ባገኘን ጊዜ እናሰማቸዋለን